bambina be ሰላም እንደምናመሻችሁ የጋቢና ቪ አድማጮች፣ የእሁድ ምሽት ሚያዝያ 23 2014 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብረናቸው የምናመሸው እኔ ስመኝሽ የቆየና በቅንብሩ ደግሞ ኤልያስ አስማረ ነው። ለዚህ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ተኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምፅ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 ዓመታት በካናዳ የኖረችው መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙ ና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና ተደራሽነት አገልግሎትም ዙሪያ ትሰራለች። ቀደም ሲልም በካናዳ ከ40 አመት በታች እድሜ ሆነው ስኬታማ መሆን ከቻሉ 100 ሰዎች መካከል አንዷ ናት። መሰረትን በምትሰራቸው ማህበራዊና ፍትሃዊ እንቅስቃሴዎች ዙሪያ አነጋግሬያታለሁ። ቀጥሎ ይቀርባል። አደጉት ሀገራትን ጭምር ሴቶች በኢኮኖሚ ራሳቸውን እንዳይችሉ ወደ ውሳኔ ሰጭነት እንዳይመጡ የሚያደርጉ ማነቃዎች ምንድን ናቸው? በምን መልኩ ነው አንቺ የኢኮኖሚ ፍትህ እንዲኖር የምትንቀሳቀሱ? አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሴፍሪ የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎችና እነዛ ሁኔታዎች ደግሞ ከሕግና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ ጥቃት ያለ በጥቃት ውስጥ ያለ ሁኔታዎቻችን ይቸገራሉ። ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ሞተው ህይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድነው እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው ባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘ ለምሳሌ ልጅ ማሳደግ ሊሆን ይችላል። ቤት ስቶክ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማለት ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ከንስታ ልጇን ትምህርት ቤት ሸኝታ፣ ቤት መታ ኮካ አድርጋ፣ እንግዲህ ባገር ቤትም ከብቷን አሰማርታ፣ ስደምሪ ሰዓቱ ከአስር ከአስራ ሰባት ሰባት ሰዓት በላይ ነው የሚፈጨውና ሴቷን ብትሰራ እነዚህ እነዚህ ነገሮች አሁን እየሰራች ነው። ገንዘብ ግን አታገኝበትም። እንዲ እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻ አለባቸው። ይሄ አንፔይድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንዱ ይሄ ፖሊሲ ነገር ነው። እነዚህ የጠቀስሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳልሽው የተደገፉ ናቸው እና አንቺ ደግሞ ላይ ከህግ አውጪዎች እና ከህግ አስፈፃሚዎች ጋር ታች ወርደች ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋራ ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብ ች እያለው ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ? ልክ ነው እንግዲህ፣ ከህግ ውጭ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያው ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል ለሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን የኢኮኖሚክ ጃስቲስ የሪሰርች ፕሮጀክት ይጀምረናል። ምክንያቱም ዳታ ጽናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥር እና ዳታን ሳቲሺ ድምፅ ማንሳት አች የትን ቦታ ላይ ና ያለ ማድረግ ያው ጽናት ወሳኝ መስመር አድርገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች፣ ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች ለመንደፍ የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶችን በተለይ ከጥቃት ጋር የተያዘው የናሽናል አክሽን ፕላን ሲወጣ አስር ዓመት አንደኛው አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚክ ጀስትስ እንዲካተት አድርገናል። ከዚህ ሜጋ ምሳሌ ለውጥ የመጀመሪያ ስት መሰማት ነው። ሁለት ሪኮግናይዝ ነው። ሶስት ፈንድ ማግኘት ነው። እና እዛ ሁሉ ላይ ደርሰናል። አይ ቲንክ ያንን እያደረግን ያለ ነው። ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይ ትሰሪያለች። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል? ኢሚግራንቶች እዚህ ሀገር ስንመጣ ብን እዚህ የሚቆየ ነው የምናያቸው። እንግዲህ አንዱ ነገሮች የቋንቋ ችግር ሊሆን ይችላል። ምርታጭ ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ የእውቀት ማጣት የቴት ቦታን ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነልቦና ስትመጪ ደግሞ የስነልቦና ችግር ትልቅ አድርና መገለል አለ። በእኛ ማህበረሰብ እንደ ምንም አናየውም፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በጨማሪ ጊዜ ወደ ጤና ተቋሞች ደሞት መጪ የእኛን ካልቸር ባማከለ መልኩ የኛም ባህል ያማከለ ኮርስ ባህል ላይሆን ይችላል። እኔ የመጣውበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ ነው ረፊት ውስጥ ብዙ ዓመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒሶች ያስፈልጉናል። ያ ብዙ ጊዜ አታገኝ ጥቁር የሆነ እኔ ለምሳሌ አበሻ ምረጭቲ አማርኛ የሚያወራ ቢሆን የተሻለ እንትልላለው እና ያ ነገር ትልቅ ችግር ነው። ብዙ ጊዜ ለብዙ ሰዎቻችን ማለት ነው እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ቢመጡ አድቮኬት እናደርጋለን። በተለያየ መልኩ ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ ሶስት አራት ሆነው የአስራ አምስት የአስራ ስድስት ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ብሄ ዞር ብሎ እንዴት እንደሚያቸው ታውቂያለሽ? ጥቁር ናቸው፣ ሌቦች ናቸው፣ ድራግ ሚፈጽሙ ነው ወጣቶች ናቸው እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርታው ነው የሚኖሩት። ያ መሆን ይጠበትም እና ይህ በጣም ብዙ ነገር አፌክት የሚያደርግ እነዚህ እነዚህ ነገር ነው የማደርገው እንግዲህ ሆን አንቲሬሲዝም ታርጌት ያደረገ ስራ ነው። እንዳልኩሽ ሬስ ትልቅ ኢሹ ስለሆነ እዚህ ሀገር ላይ ያደጉ ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንፃር ነው ሲስተም ስራዎች አሁን ለምሳሌ እንዳልኩሽ እናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያርጉ ሰዎች ሲስተም ላይ እያደረጉ ያለ ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወልድ ጊዜ የተሻለ የህክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ ይህንን አይነት ተቋም ለመመስረት መነሻ የሆነሽ ያየሽው ችግር ምንድን ነው በምን መልኩስ ነው ድጋፍ የምትሰጭው በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለው ውሃ መፋት ስርግ የሌለበት ቦታ እናቶችን አዋልጃለሁ በዛ ሰዓት ላይ የሴቶችን ችግር አይደል እየተረዳሁ ከዛ በኋላ እናቶች ው ለምን ይሞታሉ? ትራንስፖርት የለም፣ አቅም የለም፣ ኢኮኖሚ ነው። እርግዝና የሞት ፍርድ መሆን የለበት። እዚህ እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ይወስደው ሚለ የሚያደርግ ነገር ነው። ግን እናት እየፈራች ሞት አለው እያለች ፊልም ማድረግ ለዘጠኛው በጣም ልብ ይሰራል። ስታስሉ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ እና ወደፊትም ከእሱ ማድረግ የሚፈልገው መስራት የሚፈልገው ነገር እኔ ማለት ደግሞ እናት ልቻ ሳይሆን እናት አለች ማለት ሌሎቿ ነው ልጆቿን ተሳድጋለች፣ ባሏንም ትንከባከባለች አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው። ሞር አሁን ኢኩቲ ላይ ፎከስ አርጊ፣ ያው ኢንተረስት የሚሆነው አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው አስራ አራተኛ ዙር የምርጥ ስደተኛ ሽልማት እጩ ሆንሻል። ከምድለ እንመኝሻለን። ለዛሬው በጣም እናመሰግናለን። በጣም የማመሰግነው ስለጋበዛችን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በቀጣዩ መሰናዷችን የምንመለከተው ደግሞ ወጣቶች የሚያስፈልጋቸውን የማማከር አገልግሎት ይሆናል። በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በሕፃናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰ ሲሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህጻናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት ዓመት በፊት የጀመረው የሜንተርሽፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም አንዷ ሲሆኑ የህይወቴ ቅኝት የተሰኘ የህይወት ተሞክሯቸውን የሚያካፍል መጽሐፍም አሳትመዋል። በተለይ በፖለቲካ ለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት ስል ከወይዘሮ ፍጹም ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። በእንግሊዝኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው? ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር ስኬታማ እያልሆኑባቸውንና ፌል ያረኩባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሽፕ ማለት እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች እና ለምንድን ነው ወጣቶች የሚያስፈልጋቸው ምን አይነት ጉዳዮች ናቸው? መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው? ሜንቶርሽፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሽፕ አገልግሎቱ ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያውቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎች ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉት እና ሌላው ግን ሜንቶርሽፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል። አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ የአለመረጋጋት አለ እና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል? አሁን የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በሕይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ በተኛው መንግስት፣ በስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በሕይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ ዓይነት ነገር ሲከሰት ሊያልፍ እንደሚችል፣ ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን፣ ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብነው፣ ከሰማነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው። እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይም ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል? አሁን ለሜንቶርሽፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሱ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆቼን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ደቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር ይችላለሁ፣ ለከ እድሜ ለትምህርት እድሜ ገደብ የለውም። ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁም ብዙ ሰዎች አሉ። እንግዲህ ሙያ ካች ዶክተር የሆነም ሰው ሊሆን ይችላል በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን፣ ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ እሱ ሲነግሩን ያ ማለት ለእኛ ምክር ማለት ምክር ማለት ደግሞ ሜንቶርሽፕ ማለት ነው። ምናልባት ከዚህ ጋር በተያያዘ አንችም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻለና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ? መጽሐፉን ለመጻፍ ምክንያት የሆነ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ፣ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ ይሄ የሆነበት ምክንያት ምናልባት ይሄኛው ስለ ጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ የሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስብር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፍ ያለው መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍ ውስጥ ካካተሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፊን አንድ ምክር። እሺ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። ዘጠኝ ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት፣ ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬአለው። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች ሀገራቸው ውስጥ ቀርተው ራሳችንንም ለውጠን ሀገራችንን መለወጥ እንችላለን የሚል ምክር መክር ያለ። እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉ ና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት? ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደረግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ። በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነውና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች፣ ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል? ማረጋጋት የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉትን ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ኛል የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለነሱም እየደረሰ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም የሚያጡ። ሰላም ሲጠፋ ምግብ ይጠፋል፣ ሕክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክቲቭ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችን ምንም ተደጋግፈን ይችን ጊዜ እንድንሻገር እና ይህንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው። ወጣቶች ተማሪዎች፣ ልጆች ለተሻለ ሕይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገርነው። በጣም ነው የምናመሰግነው። እኔም በደንብ አድጌ አመሰግናቸዋለሁ። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። መላኩ በላይ በኢትዮጵያ የባህል ሙዚቃ ተወዛዋዥ ሲሆን አሰልጣኝና የባህል አምባሳደርም ነው። ከጎዳና በመነሳት በታዳሚዎች በሚያገኘው የገንዘብ ሽልማት ሕይወቱን እየተማረ የቀየረ ሲሆን የመጀመሪያ ስራ የጀመረበት የፈንደቃ ባህል ምሽትን ከሰባት ዓመታት በፊት ገዝቶ ወደ ባህል ማዕከልነትም ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ 2020 ፌሎ በመሆን ተመርጧል። ይህ የቴድ ፌሎ በተለያዩ ሙያዎች ላይ ሆነው ተጽዕኖ መፍጠር ለቻሉ ሰዎች በዓለም ዙሪያ የሚወዳደሩበትና ንግግር የሚያደርጉ በት ነው። ዘንድሮም ሀያ ሰዎች ይህን እድል ተቀናጅተዋል። መላኩ አንዱ ነው። መላኩ ከዚህ ቀደምም በፈንደቃ ባህል በሚሰራቸው ስራዎች የኔዘርላንድ የዘውድ ሽልማት የሆነውን የፕሪንስ ክላውስ 2020 ሎሬት ሽልማት ተሸላሚ ሆኖ ነበር። በወቅቱ ኤደን ገረመው ከመላኩ ጋር አርጋው የነበረውን ቆይታ እንከታተል። የቀድሞው የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሬን የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ሕይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ እያደረ ሕይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመለክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል፣ በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል። አዝማሪዎች ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤት የሚሰራው ለሱ ገቢ ማግኛ እንጂ ማዳንም አያስበውም። አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራት ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ሙ አደለም። በቃ የወዛወዛ ቅጥኛ እ እሱ ምራቱ ዛፍ እኮ ይወዛወዛለ መ ይችላሉ የሚል ተቀጥላ ነገሮች አሉበት እና እሱ እሱ አገሬን በጣም ስለሞደም ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው ከማንም ጋር ትግባቢ ስለዚህ እሱ ውስጤ በጣም ይነድ ነበረ እና

በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል። እና እዛ ላይ እኔ የሌለሁበት መድረክ የለም ማለት ይቻላል። በወቅት በወራ እንደ ይቀርብ ነበረ። እኔ ህልሜን ድሪሜን አይቸዋለውም እኔ መቶ ለማሳየት ጥረት መላኩ መልኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጭም ደሞዝ እንዲያገኙ ማድረግንም የጨመረ ነበር። ያንንም ስላለኝ ውስጤን ቁጭት ስላለ ልክ ስጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ ጀመርኩ። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ ጀመርኩ። ትንሽ ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ፣ ባቲ፣ አንቺ ሆዬ አምባሰልን በትክክልኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍ ሚንጌ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረኩ ጥሩ ጥሩ ነገር በማድረግ እዛ ህዝብ መምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆልኩ። የዛሬ አስራ አንድ አመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣው አፍናሪ ቤት በቃ ውስኪ አውረደ የሚቀበርበት ሀብታሙን የሚታይበት የዚ አይነት ስሜት ያለብን ህብረተሰብ ያለውና ማለት እጅና ረቂም አገር በቀል ውቀቶችን ኬሚካል ያለሚ ነገሮችን በመናቅ ማለት ነው። የወረደ አቅም ሌለሰ እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ስነ ስነስርአቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራት ለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረግኩት ከዛ በሁለት ሺ ዘጠኝ ዘፈረንጆች ሚዜዎች ኢትዮ ከለር የሚል በአንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጡረታ ወጥተው ወይም ጊዜር ምስራ ነው የሚሰሩ ተረስተዋል። በዘፈኖቻቸው አድገን ብዙ ችግር ውስጥ ሆነው ወይ አብረውን አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ፣ የኩናማ፣ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሳምንት በሁለት ሳምንት አንዴ በማቅረብ እንደገና ሸክላዎች አሰባስብ በገዛ ነበረ ማጫወቻ እንኳን ሳይኖረኝ ይህን አዲሱ ትውልድ ሸክላ ምን እንደሆነ ያቀሩ እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫውት ነበር እና ሰው ኢንተረስቲንግ ሆነ ወጣ። የራበውን ነገር የሚያገኝበት ቦታ አገኘ። በቃ ለመጀመሪያ ጊዜ ዛጋን እንደገና ማምጣት ኃይሉ ዲሳሳ ወደ አስራ ሁለት አልበም ያለ የኦሮምኛ ዘፋኝ ጋሽ ያንሳፍርቅ ፍቅር እስከ መቃብር ዋሽንትን እንደዚህ እንደዚህ እያሉ ማ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ። መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን መልካም ምሽት።